ጤናና አካባቢ የኢትዮጵያ የምግብና የመድኃኒት ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ወደ ሀገር ውስጥ በህጋዊ መንገድ የሚገቡትንም ሆነ እዛው የሚመረቱትን መድኃኒቶች የጥራት ደረጃ ይከታተላል። ከሳምንታት በፊት ወደ ሀገር ውስጥ መድኃኒቶች በህገወጥ መንገድ ገብተው መያዛቸው ተሰምቷል። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ። መድኃኒቶች እንዲህ ባለው መንገድ መግባታቸው አዲስ ክስተት ባይሆንም ህገ ወጥ የሚባሉት መድኃኒቶች በተጠቃሚው ጤና ላይ ሊያስከትሉት የሚችሉት ችግር ይኖር ይሆን መባሉ ግን አይቀርም። ኢትዮጵያውያን እንዳይጠቀሙት የተባለ የህመም ማስታገሻ ጉዳይም አለ። ከባለስልጣን መስሪያ ቤቱ ዝርዝር ማብራሪያ አግኝተናል። አብረን እንቆይ። የኢትዮጵያ የምግብና የመድኃኒት ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ተገቢውን መስፈርት ያሟሉ መድኃኒቶችም ሆኑ ምግቦች ለአገልግሎት እንዲውሉ ወደ ገበያ እንዲወጡ እንደሚፈቅድ ሁሉ የጤና ባለሙያዎችም ሆኑ የጤና ተቋማትም የወጣውን መስፈርት ማሟላታቸውን አረጋግጦ ስራ እንዲጀምሩ ይፈቅዳል። ዶቼ ቬለ ያነጋገራቸው የኢትዮጵያ የምግብና የመድኃኒት ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ወይዘሪት ሄራን ገርባ በሀገር ውስጥ የተመረተውም ሆነ ከውጭ የገባ መድኃኒት ለገበያ ከመቅረቡ በፊት ሶስት መስፈርቶችን ማሟላት ያስፈልገዋል ይላሉ። አንደኛ የመልካም አመራረት ስርዓት ማሟላቱን ማረጋገጥ ያስፈልጋል። ለዚህም በሀገር ደረጃ የተዘጋጀ የመልካም አመራረት መስፈርት ጋይድላይን አለ። ሁለተኛው መድኃኒቱ ከጥሬ እቃ ጀምሮ እስከ መጨረሻው ምርት እስኪወጣ ድረስ ያለውን የአመራረት ሂደት የሚያሳይ ሰነድ ነው። እሱ ይገመገማል። እሱ ካለፈ በኋላ መድኃኒት ናሙና ይመጣል። ናሙ መቶ መጥቶ በአለም አቀፍ ደረጃ በአይሶ አስራ ሰባት ዜሮ ሀያ አምስት ሰርቲፋይድ የሆነ የመድሃኒት ጥራት መቆጣጠሪያ ላብራቶሪ አለን በሱ መሰረት ቴስት ተደርጎ ካለፈ ለአራት አመት የገበያ ፈቃድ ይሰጠዋል ለአራት አመት ፈቃድ ተሰጠው ማለት ግን ክትትሉ በዚያ ያበቃል ማለት አይደለም የድህረ ፈቃድ ጥራት ምርመራው ይቀጥላል እንዴት? ለሚለው ወይዘሪት ሄራን ከገበያ እየተሰበሰቡ ናሙናዎች በድረ ፍቃድ ጥራት ምርመራ እንዲረጋገጡ ይደረጋል። ከዛ ባሻገር ይሄ ፍቃድ ተሰጥቶ ከውጭ ሀገር ወደ አገር ውስጥ የሚገቡ መድኃኒቶች ላይ መግቢያና መውጫ ኬላዎች ላይ ናሙና ተወስዶ የጥራት ምርመራው ይረጋገጣል ማለት ነው። ለመሆኑ መድኃኒት ወደ ሀገር ውስጥ የማስገባት በተለይም ለሽያጭ የሚውለውን ማለት ነው የማን ሀላፊነት ነው? እንደሚታወቀው የእኛ የጤና ስርዓት በሶስት ፒላሮች የተዋቀረ ነው። አንደኛው ጤና አገልግሎቱን የሚሰጠው ነው። ሁለተኛው ደግሞ መድኃኒቶችን ወይም ሌሎች የሕክምና መሳሪያዎችን ገዝቶ የሚያቀርብ ነው። ሶስተኛው የተቆጣጣሪው መስሪያ ቤት ነው። ይሄ መስሪያ ቤት ማለት ነው። ስለዚህ በመንግስት ደረጃ የመድኃኒት ፈንድና አቅርቦት ኤጀንሲ መድኃኒቶችን፣ ሌሎች የሕክምና መሳሪያዎችን ገዝቶ በየመንግስት ጤና ተቋማት እንዲቀርብ ያደርጋል። ከዛ ደግሞ የግል አስመጪዎች፣ አከፋፋዮች በዚህ ዘርፍ ላይ የተሰማሩ አሉ። እነሱ ከውጭ ሀገር ያስገባሉ። አገር ውስጥ ደግሞ አምራቾች አሉ። እነሱም በተለይ የግሉ ዘርፍ በዚህ ላይ ጥሩ ተሳትፎ ነው ያለው ያለው በሀገራችን ደረጃ ወደ ሀያ የሚጠጉ ፋብሪካዎች አሉ። ከዛ ውጭ ግን ዘጠና ፐርሰንቱ ከውጭ ሀገር ነው የሚመጣው። የውጭ ሀገር ፋብሪካዎችና እዚህ ሀገር ያሉ ወኪሎቻቸው ስምምነት አድርገው በእኛ በኩል ፍቃድ ከተሰጣቸው በኋላ መድኃኒት ያስገባሉ ማለት ነው። መቼም አገር ውስጥ የሚመረተው ለቁጥጥርም ለክትትልም የሚቀል ይመስለኛል። ከውጭ የሚመጣው ግን አሁን ለምሳሌ ኮምቦልቻ ላይ ተያያዘ የተባለው ወደ አንድ ሚሊዮን ብር ወይም ከዛ በላይ የሚያወጣ በርከት ያለ መድኃኒት እንዴት ሊገባ ቻለ ባይባል እንኳን መድኃኒቶች ወደ ሀገር በተለያየ መንገድ እንደሚገቡ አንዱ ማሳያ ነው ማለት ይቻላል። ህገ ወጥ ተብለው በቅርቡ የተያዙት እነዚህ መድኃኒቶች ቁጥጥር ሳይደረግባቸው መግባታቸው ነው ህገ ወጥነታቸው፣ ወይንስ መድኃኒቶቹ እራሳቸው ጥቅም ላይ መዋል የማይገባቸው ናቸው? አንደኛው ህገ ወጥ የሚያስብለው በእኛ ተቋም ድርጅቱ የመድኃኒት የማስመጣትና የማከፋፈል የብቃት ማረጋገጫ ወስዶ ወደ ስራው የተሰማራ ላይሆን ይችላል። በሌላ መንገድ ደግሞ እነዚህ መድኃኒቶች ጥራታቸው ተረጋግጦ በትክክለኛው መንገድ ያልተመረቱ፣ በትክክለኛው መንገድ ያልታሸጉ፣ ወይም የተጭበረበሩ ሊሆኑ ይችላሉ። በሌላ መንገድ ደግሞ እነዚህ መድኃኒቶች የምዝገባ ፍቃድ አግኝተው ሊሆን ይችላል ግን በትክክለኛው አስመጭና አከፋፋይ ያልመጡ በህገወጥ መንገድ እየተሰራጩ ያሉ ሊሆኑ ይችላሉ። ስለዚህ እነዚህ መድኃኒቶች አንደኛ ጥራታቸው፣ ደህንነታቸው፣ ፈዋሽነታቸው ያልተረጋገጠ ነው። መድኃኒት ብቻ ሳይሆን ምግብም ቢሆን በተለያዩ መንገዶች ከጎረቤት ሀገራት በህገወጥ መንገድ ወደ ሀገር ውስጥ ይገባል። ወይዘሪ ቴራን እንደሚናገሩት እንዲህ ያለውን የህገወጥ እንቅስቃሴ የሚቆጣጠረው የእሳቸው መስሪያ ቤት ክትትሉን ባሉት አስራሰባት መግቢያና መውጫ ኬላዎች ላይ አጠናክሮ እየሰራ ነው። ግን ይላሉ የቁጥጥር ኃላፊነቱ በባለስልጣን መስሪያ ቤቱ ላይ ብቻ የሚጣል ሳይሆን የፖሊስና የገቢዎችና ጉምሩክ ባለስልጣንም በመተባበር ይህን ተግባር በጋራ ያከናውናሉ። በተለይ አንድ መድኃኒት ሊይዘው ከሚገባው ንጥረ ነገር መጠንና አይነት የተለየ እንዲሁም የተጭበረበሩ መድኃኒቶችን ህዝቡን ማወቅና ማጋለጥ እንደሚኖርበት አመልክተዋል። ህዝቡ ራሱ የቁጥጥሩ ባለቤት እንዲሆን ነው እኛ የምንፈልገውም። ይሄን ስንል ህዝብን በዚህ ውስጥ ማስተማር አዌር እንዲሆን የማድረግ ስራዎችንም ከዚ በፊትም እየሰራን ነው፣ አሁንም የምንሰራው ነው የሚሆነው። ከዛ ባሻገር ደግሞ ህገወጡን ከህጋዊ የሚለዩ የተለያዩ ቴክኖሎጂዎች አሉ። እነሱን በተለይ በዚህ አመት ወደ ስራ ለማስገባት ብዙ ስራዎችን ጀምረናል። ለምሳሌ ካውንተርፌት የሆኑ መድሃኒቶችን ማንኛውም ሞባይል ያለው ሰው እላዩ ላይ የተቀመጡ ስውር ኮዶች አሉ። እነዚህን ስውር ኮድ ወደ ሞባይሉ ሲገባ ሞባይሉ ላይ በሚ ሚመጣ ቴክስት መሰረት ህጋዊ ነው ህጋዊ አይደለም ብሎ መረጃ የሚገኝበት ሁኔታ ነው የሚፈጠረው። እና እንደዚህ አይነቱን ጉዳዮች እንግዲህ በተለያየ መንገድ የሚገቡ ሊኖሩ ይችላሉ። ዋናው ግን በመግቢያና መውጫ ኬላ ያሉ ቁጥጥሮችን ማጠናከር ነው። ከዛ ባሻገር ደግሞ እንደሚታወቀው ወሰኖቻችን አብዛኛውን ጊዜ ክፍት ናቸው። ስለዚህ እነዚህን ደግሞ ከህብረተሰቡ ጋር ሆነን ህብረተሰቡ እያገዘን አንድ ላይ ቁጥጥር የምንሰራበት ሁኔታዎች ናቸው የሚፈጠሩት በሀገር ደረጃ በህገ ወጥ መንገድ መድኃኒቶች በየትኛው አካባቢ በብዛት ይገባሉ የሚለውን ለማጥናት ዝግጅት መኖሩን የጠቆሙት የኢትዮጵያ የምግብና የመድኃኒት ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ከህዝብ በሚያገኙት ጥቆማ ላይ በመመስረት እስካሁን ያለውን ዘርዝረዋል። የነጻ የስልክ መስመር አለን፣ 8 4 8 ሁለት የሚባል ቀጥታ ከህዝቡ የሚመጡ ጥቆማዎችን በተለይ በምግብ እና በመድኃኒት ጉዳዮች ላይ ችግር የቱ ጋ ነው ያለው ተብሎ ሲታሰብ ህብረተሰቡ ራሱ የሚኖርበት አካባቢ ላይ የሚያጋጥመውን ችግር ወደ እኛ ጥቆማ አቅርቦ እኛ ቀጥታ አፋጣኝ እርምጃ እንድንወስድ የሚሆንበት ሁኔታዎች አሉ እና ከነዚህ መረጃዎች ስንነሳ በተለይ በምስራቁ አካባቢ እንዲሁም በደቡብ ምዕራብ ወደ ጅማ አካባቢ እንዲሁም አዲስ አበባን ጨምሮ በጣም የህገወጥ ምንጭ ናቸው ተብሎ የሚታሰቡ ቦታዎች i know ኮዴን ፎስፌት የተሰኘ የህመም ማስታገሻ መድኃኒት የኢትዮጵያ መድኃኒት ቁጥጥር ባለስልጣን ማለት የእናንተ መስሪያ ቤት መሰለኝ ኢትዮጵያውያን እንዳይጠቀሙበት ማስጠንቀቂያ በትኗል፣ የሚል መረጃ በየማህበራዊ መገናኛ መድረኩ ተበትኖ አይቻለሁ። በቅድሚያ መልእክቱ በትክክል የእናንተ መስሪያ ቤት ነው ወይ? ከሆነስ፣ ለዚህ ውሳኔ ያደረሰው ምንድን ነው? እንግዲህ በመጀመሪያ ያው የእኛ መስሪያ ቤት ነው። ይህንን መረጃ ትክክል ነው፣ ምክንያቱም ኃላፊነቱም የዚህ መስሪያ ቤት ስለሆነ የአጠቃቀምን ጉዳይም የሚመለከተው ይሄ መስሪያ ቤት ስለሆነ ለጊዜው ጥቅም ላይ እንዲያይውል ለሁሉም የክልል ጤና ቢሮዎች እና ለሚመለከታቸው አካላት ሁሉ በሰርኩላር ደብዳቤ እንዲያውቁት ተደርጓል። እንግዲህ ይሄ የሆነበት ምክንያት እንግዲህ መድኃኒት በተለያየ መንገድ ሰው ከወሰደው በኋላ ጥቅም ላይ የሚውለው ጥቅም ላይ ውሎ ወደ ቶክሲክ ነገር እንዳይቀየር በጉበት በኩል እንዲወጣ የሚደረግበት ሁኔታዎች አሉ። እንግዲህ ይሄንን አስመልክቶ አሜሪካ ላይ የተሰራው ጥናት በተለይ በአፍሪካ ውስጥ ያሉ ሰዎች ኮዴን ፎስፌትን በጉበት ኤንዛይሞች አማካኝነት ወደ ሞርፊን ወደሚባል ንጥረ ነገር ይቀየራል። ወደሱ ከተቀየረ በኋላ ነው ከሰውነታችን ውስጥ እንዲወጣ የሚሆነው። እንግዲህ ሞርፊን የሚባለው ንጥረ ነገር እንደሚታወቀው በጣም አዲክቲቭ የሆነ ነገር ነው፣ ወይም የመላመድን ሁኔታ የሚፈጥር እና የተለያዩ ከጭንቅላት ጋር ተያይዞ ለዲፕሬሽን፣ እንቅልፍ ቅልፍ የማለት ነገር እና ትንፋሽ የማሳጠር ሁኔታዎች ነገሮች ይፈጥራል። አንድ የጉበት ኤንዛይም አለ በጣም በፈጣን ሁኔታ ኮዴን የተባለውን መድኃኒት ወደ ሞርፊን የሚቀይር ኢትዮጵያኖች ላይ በጣም ጎልቶ ይታያል የሚል ጥናት ነው የደረሰን። የነበረው እንደደረሰን ሁኔታዎቹን አይተን ለተወሰነ ጊዜ ይሄ ኮዴን ፎስፌት የሚባለው መድኃኒት ጥቅም ላይ እንዳይውል አድርገናል። የኢትዮጵያ የምግብና የመድኃኒት ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ኮዴን ፎስፌት ጥቅም ላይ እንዳይውል ማሳሰቢያውን ካሰራጨ በኋላ ለመስሪያ ቤቱ የቴክኒክ አማካሪ ባለሙያዎች ቀጣይ ስራ እንዲሰሩ ኃላፊነቱን ሰጠ። ይሄንን ጉዳይ ለአድቫይዘሪ ኮሚቴው አቅርበን ነበረ። በዛ መሰረት ሁኔታውን በደንብ አጥንቶ የውሳኔ ሀሳብ አቅርቦልናል። በተለይ ጥናቱ የሚያሳየው ህጻናት ልጆች ላይ ይሄ በጣም እንደሚጎላ ነው። ስለዚህ በተዘዋዋሪ መንገድ ደግሞ ኮዴን ፎስፌት የሚባለው መድኃኒት በተለይ አዋቂዎች ላይ የሳምባ ካንሰር ለያዛቸው ታማሚዎች ላይ በተለይ በጣም አድቫንስ ላደረገ ወይም ካንሰሩ በሰውነት ክፍል በሙሉ በተሰራጨበት እና የመዳን ተስፋው በጣም አናሳ ለሆኑ በሽተኞች የመጨረሻው እድሜያቸው በህመም እንዳይሰቃዩ የህመም ማስታገሻ ሆኖ የሚያገለግል መድኃኒት ስለሆነ በዚህ አግባብ መጠቀም የሚቻልበት፣ ነገር ግን ህጻናት አሁንም እንዳይጠቀሙበት ለማስቀመጥ የሚያስችል የውሳኔ ሀሳብ በቅርቡ ለሚመለከታቸው አካላት እናስተላልፋለን። አሁን የተወሰደው እርምጃ መልካም ነው፣ ግን ከመጀመሪያው መድኃኒቱ አስቀድሞ በሚደረገው እንግዲህ ክትትልና ቁጥጥራችሁ ምንነቱ አልተረጋገጠም ማለት ነው። ይሄ ጉዳይ በነገራችን ላይ የጥራት ጉዳይ አይደለም። መድኃኒት እንግዲህ በመጀመሪያ ሶስት ፌዞችን አልፎ ነው ወደ ሰው ጥቅም የሚውለው። አንደኛው በእንስሳት ላይ የሚሞከረው ነው። ፌስቱ ላይ በተወሰኑ ጤነኛ በሆኑ ሰዎች ላይ ይሞከራል። በሶስተኛ ደረጃ ላይ ይሄ መድኃኒት ያድነዋል ተብሎ የተለያዩ ሪሰርቾች ይሰራሉ። እነሱ ሪሰርቾች ባሳዩት መሰረት ለበሽተኛም ለጤነኛም ሰው ይሰጣል። እነዚህ ጥናቶች ላይ አንደኛ ሰው ሲወስደው አይጎዳም ወይ ተብሎ ቼክ ይደረጋል። ሌላው በሚሰጠው ዶዝ መሰረት የሚፈለገውን ማዳንም ከሆነ ያድናል ወይ በሽታን ይከላከላልም ከተባለ በሽታን ይከላከላል ወይ የሚል ይረጋገጣል። ከዛ በኋላ ወደ ገበያ ሲወጣ ግን የዓለም ሕዝብ በሙሉ ሊሆን ይችላል የሚጠቀመው የዓለም ሕዝብ ደግሞ የተለያየ አፈጣጠር ይኖረዋል። ስለዚህ ክትትል ይደረጋል። በየጊዜው ሪፖርቶች ይመጣሉ። ለምሳሌ አንዳንዱ ሰዎች ላይ ጥቅምም አለው በተወሰነ ደረጃ ደግሞ ሰው ሊችለው የሚችለው ጉዳት አለ። ከዛ ባሻገር ደግሞ በጣም በከፍተኛ ሁኔታ መድኃኒቱን ሲወስዱ የተለያየ ችግር የሚያጋጥማቸው ሰዎች ሊኖሩ ይችላል። ሌላው ደግሞ ሳይድ ኢፌክት የምንለው ነው። ማቅለሽለሽ ስሜት፣ ኮዴ ማሳመም፣ ራስ መታት ሊኖሩ ይችላል። እቺ ለተወሰነ ጊዜ ነው። እንግዲህ ኮዴን በተለያየ ቦታዎች ላይ ጥቅም ላይ ይውላል። ፈርዘር ጥናቶች እየተጠኑ በሄዱ ቁጥር ግን በተለይ አፍሪካ ሀገር ላይ ያሉ ሰዎች በተለይ ደግሞ ቀዶ ጥገናዎች የተደረገላቸው ህጻናት እንደ ህመም ማስታገሻ ሲወስዱት ነው እነዚህ ነገሮች የታዩት። ስለዚህ የመድኃኒት ጥናት እና ክትትል አያቆምም። ነገር ግን ይሄ ኮዴን ፎስፌት ታብሌት ተወስዶ ከተወሰነ ስፔሲፊክ ባች የተገኘ የጥራት ጉድለት አይደለም። ዋናው ነገር ግን መረጃ ማግኛ ሲስተሞችን መዘርጋት ነው። እናም ኢትዮጵያ ውስጥ በሚገኙ የጤና አገልግሎት መስጫ ስፍራዎች ሁሉ መድኃኒትን በመጠቀም የሚከተሉ አሉታዊ ውጤቶችን ለባለስልጣን መስሪያ ቤቱ መረጃ የሚያስተላልፉበት ስልት በመዘርጋቱ መረጃ እንደሚደርሰው ህዝቡም ቢሆን በነጻ የስልክ መስመሩ ተጠቅሞ ያጋጠመውን እንደሚያሳውቅ ሳይገልጹ አላለፉም። ለሰጡን ማብራሪያ የኢትዮጵያ የምግብና መድኃኒት ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ምክትል ዋና ዳይሬክተርን በእናንተ በአድማጮቻችን ስም እያመሰገንን ለለቱ ያልነውን በዚሁ እናብቃ። አስተያየት ጥቆማችሁን ላኩልን። በፌስቡክ ገጻችን ላይም ተወያዩበት። ሸዋ እየለገሰ ነኝ። ሰላም ሁኑ።